ብልጽግና ፓርቲ ከተመረጠ በእውቀትና በቴክኖሎጂ በምጣኔ ሀብትና ስርዓትን በመገንባት ላይ እንሰራለን ሲሉ የፓርቲው የኦሮሚያ ክልል ኃላፊ አቶ ፍቃዱ ተሰማ ፓርቲያቸው ዛሬ አምቦ ከተማ ውስጥ ባካሄደው ቅስቀሳ ተናግረዋል። በሌላ በኩል የማስመሰል ባለው ምርጫ ውስጥ ኦነግ ባለመሳተፉ አለመጸጸቱን የተናገሩት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ ፓርቲያቸው ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽሕፈት ቤት ኃላፊ አቶ ጥሩነህ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ ብቻውን በመወዳደሩ የሀገሪቱን ችግር ከማባባስ ውጪ የሚያገኘው ትርፍ ይኖራል ብለን አንጠብቅም ብለዋል። ናኮር መልካ ዝርዝሩን ከአምቦ አድርሶናል። የብልጽግና ፓርቲ ዛሬ አምቦ ከተማ ውስጥ የምረጡኝ ቅስቀሳ አካሂዷል። በአምቦ ዩኒቨርሲቲ ሀጫሉ ሁንዴሳ ካምፓስ ውስጥ በሚገኘው ስታዲየም በተካሄደው የቅስቀሳ መርሃ ግብር ላይ የተናገሩት የኦሮሚያ ብልጽግና ፓርቲ ኃላፊ አቶ ፈቃዱ ተሰማ ፓርቲያቸው ከተመረጠ በሶስት ዋና ዋና ጉዳዮች ላይ አተኩሮ እንደሚሰራ ተናግረዋል። ቴክኖሎጂ፣ የመጀመሪያው በእውቀትና ቴክኖሎጂ ላይ እንሰራለን። ባደጉ እና ባላደጉ ሀገራት መካከል ያለው ሚስጥር ትምህርት ነው፣ ቴክኖሎጂ ነው። የተማረ ሕዝብ ችግር ቢገጥመውም ወደ መልካም አጋጣሚ ይቀይረዋል። የተማረ ሰው ዓለምን ይረዳል። ችግሩም ይደመጥለታል፣ ይከበራልም። ተወዳዳሪ ይሆናል፣ ሁሌም አሸናፊ ይሆናል። ሕዝባችን ሁሌ አሸናፊ እንዲሆን ትምህርት ቤቶች ላይ አተኩረን እንሰራለን። በሁለተኛ ደረጃ የምንሰራበት በምጣኔ ሀብት ላይ ነው። ሀገራችን ጥሩ የአየር ንብረት፣ ውሃ፣ የሚሰራ ወጣት አለው። ይህንን ሁሉ በአንድ ላይ በማስተባበር ከችግር ውስጥ መውጣት ይኖርብናል። ሌላኛው ደግሞ ስርዓት መገንባት አለብን። የኦሮሞ ህዝብ ገዳን የመሰለ ስልጡን የአስተዳደር ስርዓት አለው። በሁሉም የዕድሜ ክልል ውስጥ ላሉ ሰዎች ተልዕኮ በመስጠት ስልጣንን በየስምንት ዓመቱ እያሸጋገረ በነፃነት ሲተዳደር የነበረ ህዝብ ነው። ይህንን ስርዓት ዘመናዊ በሆነ መልኩ በማቀፍ በወንድማማችነት የሚሄድ ስርዓት መገንባት አለብን ይሄ ደግሞ የሚሆነው አንደኛ ነፃ፣ ዲሞክራሲያዊና ሰላማዊ የሆነ ምርጫ በማካሄድ ነው ብለዋል። የምዕራብ ሸዋ ዞን አስተዳዳሪ አቶ ድሪርሳው አቁማም በቅስቀሳው ላይ እንዲህ ሲሉ ተናግረዋል። አምቦገሩ ቀብሶኝ ኒትኒ ጋፈታዮፍ ቀብሳን አምቦ ትግል አልተውን ለዓላማ ለመታገል ዛሬም ነገም እውነት ላይ ተመስርቶ ይታገላል። ነገር ግን በራሱ የሰራውን ቤት አያፈርሰም። የራሱንም ድል መንከባከብ ይችልበታል። ኦሮሞ ለሀገር ግንባታ ከፍተኛ ሚና አለው። ኦሮሞ የምዕራብ ሸዋና አምቦ ሕዝብ የጀመረውን ብልጽግና አጠናክሮ ይቀጥላል ብዬ አምናለው ብለዋል። በምርጫው ቅስቀሳ ላይ የተሳተፉ ዘንድሮ ለመጀመሪያ ጊዜ ለመምረጥ ካርድ ከወሰዱ ወጣቶች መካከልም ያነጋገርኳቸው ነበሩ። ስሜሄዱ ጋሰበረ። ለመጀመሪያ ጊዜ ነው የተሳተፍኩትን እና ደግሞ ያ ዘንድሮ ከሌላ ይልቅ ደስ የሚል ነገር ነው እያየን ያለ ነው። የፈለግነውን ፓርቲ በፍላጎታችን ወተን እንመርጣለን። በራሴ ነው እንጂ በሌላ ሰው አይደለም። ምራው የራሴ የሆነኛል ምለውን ፓርቲ፣ የትኛውን ፓርቲ፣ የትኛውን አሁን ለምሳሌ አንድ ሰው የፈለገውም መምረጥም አለመምረጥም ይችላል። እሱ ውሳኔው የራስ ነው። ራስህን ሆነህ መቅረብ ነው ያለብህ እንጂ ሰው መስለህ መቅረብ የለብህም። ስሜ ቪቱ በቀለ ባላለሁ። የመጣሁት ከዚህ ኳምቦ ከተማ ነው። ምርጫ ላይ ከዚህ በፊት ተሳትፌ አላውቅም። የመጀመሪያ ነው እና ከብልጽግና ፓርቲ የምጠብቀው የምለው ነገር ደግሞ ብዙ ተማሪዎች ተምረው ተመርቀው ስራ አለ ስራ የተቀመጠው ነው እና ለእነሱ ስራ እንዲፈጥር፣ ለአንዳንድ ለኛ ለሴቶች ለተማሪዎችም ጥሩ ጥሩ ነገር እንዲፈጥርብን ፈልጋለሁ። ወደፊት ኢትዮጵያ በእኩልነት፣ በፍቅር፣ በሰላም አንድ ላይ የምንኖርባት ሀገር እንድትሆን ምኞቴ ነው። በቃ ሰላም፣ ፍቅር፣ አንድነት፣ በሃይማኖት፣ በዘር፣ በምናምን መከፋፈል ሳይኖር በአንድነትና በፍቅር እንድንኖር ጠብቃለሁ፣ ፈልጋለሁ። በብልጽግና ፓርቲ የምረጡኝ ቅስቀሳ ዙሪያ ምንም አስተያየት እንደማይሰጡ የገለጹት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነፃነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ አቶ ለሚ ገመቹ፣ ኦነግ የማስመሰል ምርጫ ውስጥ ባለመሳተፉ አልተጸጸተም ብለዋል። ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል አቶ ለሚ። ሁ ለፈኬኘ እኛ ከምርጫው በፊት ብዙ የሚቀድሙ ነገሮች አሉ ብለን ስንቶውት ነበር። ከነዛ መካከልም ሁሉን ያሳተፈ አገር አቀፍ ውይይትና የሽግግር መንግስት ብለን ተናግረናል። ከዚህ የማስመሰል ምርጫ መውጣት ማለት ከኢትዮጵያ ፖለቲካ መውጣት ማለት አይደለም። ስለዚህ ኦነግ ከምርጫው በመውጣት በወሰደው እርምጃ መቼም አይጸጸትም። ነገር ግን ትግሉን በሰላማዊ መንገድ ይቀጥላል፣ ለህዝቡ የገባውንም ቃል ያረጋግጣል ብለዋል። አቶ ለሚገመቹ ምርጫውን ለምን የማስመሰል እንዳሉት ሲያብራሩ እንዲህ ብለዋል። ለምሳሌ በአንዳንድ የኢትዮጵያ አካባቢዎች ምርጫ አይካሄድም። ባለፉት አምስት ምርጫዎች ግን ምርጫ በአንድ ቀን ነበር የሚካሄደው። ሰባ ዘጠኝ የምርጫ ጣቢያዎች ምርጫ አይካሄድባቸውም በኦሮሚያም ምርጫ የማይካሄድባቸው ስፍራዎች አሉ በትግራይ ክልል ደግሞ ፈጽሞ አይካሄድም ከምርጫ ቦርድ እውቅና ውጭም የመራጮች ምዝገባ የተካሄደባቸው የምርጫ ጣቢያዎችም እንዳሉ ቦርዱ ገልጾ ነበር ከዚህ የበለጠ ምን አይነት መረጃ ነው የምትፈልጉት ብለዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽሕፈት ቤት ኃላፊ አቶ ጥሩ ነገምታ ደግሞ ገዢ ብልጽግና ፓርቲ ኦሮሚያ ውስጥ የሚወዳደረው ብቻውን ነው ብለዋል። ከምርጫው ተገደው በመውጣቱ የሚቆጭበት ነገር ይኖረዋል እንጂ የሚያዝንበት ነገር አይኖረውም። የሚያስቆጨን ነገር ቢኖር ያንን የመሰለ ሰፊ ዝግጅት አድርገን እስከ ኮሚቴ ማቋቋም ደርሰን ከኮሚቴ አባሎቻችን፣ ከሌሎች አባሎቻችን ከወረዳ ጀምሮ እስከ ዞን ድረስ እስከ ስራ አስፈጻሚ ኮሚቴ ድረስ በመታሰራቸው በመውጣታቸው ተገደ በመውጣታችን ምንም ቅሬታ የሚሰማን ነገር አይኖርም። ሌላው ገዢው ፓርቲ የሚንቀሳቀስበት ሁኔታ ከተለያዩ አባሎቻችን እና ደጋፊዎቻችን እንደምናገኘው መረጃ ከሆነ በኦሮሚያ ክልል ውስጥ ምርጫው ብቻውን እየተወዳደረ እና ብቻውን ሊያሸንፍ ብቻውን መንግስት ሊያቋቁም እና ምንም አይነት እምነት የማይጣልበት ስራ እየሰራ መሆኑን መገንዘብ ችለናል። ገዢው ብልጽግና ፓርቲ ይህንን በሚያደርግበት ጊዜ እኔ እንደምረዳው ከሆነ የሀገሪቱን ችግር ከማባባስና ከማፋጠል ውጪ የሚያገኘው ትርፋማ ነገር ይኖራል ብዬ አልጠብቅም። ስድስተኛው ሀገር አቀፍ ምርጫ የፊታችን ሰኞ ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት እንደሚካሄድ የኢትዮጵያ ምርጫ ቦርድ ያስታወቀ ሲሆን ትግራይ፣ ሀረሪ እና ሶማሌ ክልሎች ሙሉ በሙሉ በኦሮሚያ፣ አማራ፣ ደቡብ ክልል እና ቤኒሻንጉል ጉሙዝ አንዳንድ ቦታዎች ውስጥ በጸጥታና እና በምርጫ ሂደት በገጠሙ ችግሮች ምክንያት አሁን እንደማይካሄድ ተገልጿል። ለአሜሪካ ድምጽ ናኮር መልካ ካምቦ።